ባራክ ኦባማ እንደ ጎርጎሪዮሳዊ የዘመን ቀመር በ2008 ዓ ም የዩኤስ አሜሪካ ፕሬዚደንት ሆነው መመረጣቸውን ጀርመናውያን በደስታ ነበር የተቀበሉት። የጀርመን መራሂተ መንግስት አንጌላ ሜርክል ግን ፕሬዚደንታዊው እጩ ባራክ ኦባማ በምርጫ ዘመቻ ወቅት በበርሊን በታወቀው የብራንድንቡርግ በር ላይ ንግግር ለማሰማት ያቀረቡትን ጥያቄ ውድቅ በማድረግ ፊት ነስተዋቸው እንደነበር የሚዘነጋ አይደለም። በዚሁ የሜርክል ውሳኔ ሰበብ ሁለቱ መሪዎች የተቀራረበ ግንኙነት እስኪፈጥሩ ድረስ ጥቂት ዓመታት ማለፍ ነበረባቸው። ባራክ ኦባማ ያኔ እንደ ሁለተኛ ጆን ኤፍ ኬነዲ እና የጆርጅ ዳብሊው ቡሽ ዘመነ ስልጣንን የሚያበቁለት አድርጎ ለተመለከታቸው ሁለት መቶ ሺህ ሰው ዲስኩራቸውን እያሰሙት ከበርሊን የነፃነት አደባባይ ነበር። የቀድሞው የዩኤስ አሜሪካ ፕሬዚደንት ጆርጅ ዳብሊው ቡሽ በኢራቅ በጀመሩት ጦርነት ሰበብ በዩኤስ አሜሪካና በከፊል አውሮፓ መካከል ሰፊ ልዩነት ፈጥረው ነበር። በዚያን ጊዜ በሶሻል ዴሞክራቱ ጌርሃርድ ሽሮደር ይመራ የነበረው የጀርመን መንግስት የኢራቅን ጦርነት ሲቃወም፣ የተቃዋሚው ክርስቲያን ዴሞክራቶች ህብረት መሪ የነበሩት አንጌላ ሜርክል ግን ከጆርጅ ዳብሊው ቡሽ ጎን ነበር የተሰለፉት። ኦባማ በመጀመሪያው የስልጣን ዓመት 2009፣ ምንም እንኳን ሁለት ጊዜ ወደ ጀርመን ቢመጡም በርሊንን ከመጎብኘት ተቆጥበዋል። ይህም ቅሬታ መፍጠሩ አልቀረም። ከዚያ በቀጠሉት ዓመታትም ቢሆን የሜርክልና የኦባማ ግንኙነት እንደተቀዛቀዘ ነበር የቀጠለው። ለዚህም እንደ ጀርመናውያኑ የውጭ ፖለቲካ ድርጅት የዩኤስ አሜሪካ አዋቂ ዮሴፍ ብራል ማስተያየት ተጨባጭ ምክንያቶች ነበሩ። በአገር ውስጥ ችግሮች የተወጠሩት ባራክ ኦባማ በጸጥታው ጥበቃና በኢኮኖሚው ፖሊሲ እኛ ላይ ያልፈለግነውን ሸክም ስለጫኑብን፣ አዎ በእርሳቸው አመራር ስር ግዙፍ ችግሮች ነበሩብን። በዚህም የተነሳ ኦባማ ለመራሂት መንግስት አንጌላ ሜርክል ለአንድ የውጭ ዜጋ ሊሰጥ የሚችለውን ከፍተኛውን የዩኤስ አሜሪካ የነጻነት ሜዳሊያ በ2011 ዓ ም ማበርከታቸው ይታወሳል። ይህን ውሳኔያቸውን ታዛቢዎች በአንድ በኩል እንደ እርቀ ሰላም እርምጃ በሌላ በኩል ደግሞ ሜርክል ተጨማሪ ኃላፊነት እንዲሸከሙ ለመገፋፋት የወሰዱት አድርገው ተመልክተውታል። ኦባማ በ2013 ዓ ም በብራንድንቡርግ በር ዲስኮር ባሰሙበት ጊዜ ከሜርክል ጋር አንድነታቸውን ማጉላት ችለው ነበር ግን ይኸው የአንድነታቸውን ምልክት በምህፃሩ ኤንኤስኤ በተባለው የአሜሪካውያን ስለላ ድርጅት ተግባር በተለይም ድርጅቱ የሜርክልን የእጅ ስልክ ሳይቀር በሰለለበት ተግባሩ እየተነሳ በሁለቱ መሪዎች ግንኙነት ላይ ቅሬታ ፈጥሮ ነበር። ሜርክል እርግጥ ድርጊቱን በጥብቅ ቢነቅፉም ፖለቲካዊ እርምጃ ሳይወስዱ ነበር ያለፉት። ኦባማና ሜርክል ዓመታት ባለፉ ቁጥር በፖለቲካውና በግል ግንኙነታቸው እየተቀራረቡ መምጣታቸውን በሜርክል የክርስቲያን ዴሞክራቶች ህብረት የአትላንቲክ ባሻገር ግንኙነት ደጋፊ ፔተር ቤየር ገልጸዋል። ኦባማ የሜርክልን በተለይም በተጨባጭ ተግባር ማተኮራቸውን አስተማማኝነታቸውንና የአመራር ብቃታቸውን ያደንቃሉ። የጀርመን ፖለቲካና ኢኮኖሚያዊ አቋም በዓለም ከፍ እያለ መሄዱ ሲታሰብም ኦባማ የሜርክልን ሚና በቀላሉ ሊያልፉት እንደማይችሉ ቤየር አክለው አስረድተዋል። እንደሚታወሰው ከቡድን ሰባት ጉባኤ በኋላ ሜርክል የሀገራቸውን ድንበር ለስደተኞች የከፈቱበትን ድርጊት፣ ምንም እንኳን ይህ እርምጃቸው ብዙ ጀርመናውያንን ቢያስቆጣም፣ ኦባማ እጅግ ነበር ያደነቁት። ይሁንና ዩኤስ አሜሪካ ስደተኞችን በመቀበሉ ድርጊት የምትከተለው ፖሊሲዋ በተጨባጭ ሲታይ ትብብርን ያጎላ አይደለም ያሉት ዮሴፍ ብራም የኦባማን አድናቆት የማይታመን ሲሉ ቢነቅፉትም ኦባማ በተለይ የስዩሙ አሜሪካዊ ፕሬዚደንት ዶናልድ ትራምፕ ምርጫ በአጋሮቻቸው ላይ ያሳድራል ተብሎ የሚታሰበውን ተጽዕኖ የማረጋጋት ኃላፊነት እንዳለባቸው ስለሚሰማቸው በስንበት ጉዟቸው ከሜርክል ጋር መገናኘታቸው ትልቅ ትርጓሜ ይዟል።